በወልዲያ ዩኒቨርሲቲ በትላንትናው ምሽት በተማሪዎች መካከል በተቀሰቀሰ ግጭት ሁለት ተማሪዎች መገደላቸውን ሌሎች ቁጥራቸው አስር የሚደርስ ተማሪዎች ደግሞ መቁሰላቸውን የዩኒቨርሲቲው ተማሪዎችና ባለስልጣናት አስታወቁ። የመንስኤው ምንነት ለጊዜው አለመታወቁን የዩኒቨርሲቲው ባለስልጣናት ይናገራሉ። የክልሉ ፖሊስ በበኩሉ የወንጀሉን መንስኤና የገዳዮችን ማንነት በማጣራት ላይ መሆኑን የወንጀሉ ፈጻሚዎችን እንደታወቁም ህግ ፊት እንደሚቀርቡ አስታውቋል። ለዝርዝሩ መስፍን አራጌ ከደሴ ተከታዩን አድርሶናል። የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ የደረሰውን ጉዳት ለአሜሪካ ድምፅ ሬዲዮ አስታውቀው ነበር። ትናንት ከምሽቱ ከአራት ሰዓት ተኩል ጀምሮ በአምስት ባለችው ከኳስ ጨዋታ ቤስቲቪ ቤስቲቪ ሲወጡ በተነሳች አለመግባባት ግጭት ተከስቷል። በግለሰቦች መካከል ግጭት ተከስቷል። በዚህ ምክንያት ሁለት ሰው ህይወቱ አልፏል። ሌሎችም ቀላል ጉዳት እና መካከለኛ ጉዳት የደረሰባቸው ሰዎች አሉ። እነሱ ወረድ ታክመው የተመለሱ አሉ። ቀላል ጉዳት እና መካከለኛ የደረሰባቸው የጸጥታ ኃይሉ ወደ ዩኒቨርሲቲ በመግባት ወዲያውኑ ችግሩ እንዲበር ተደርጓል። አምስት ሰዓት ከአስር አካባቢ ገብተናል ወደ አሁኑ ችግሩ እንዲበር ተደርጓል። ዩኒቨርሲቲው ማህበረሰብ ችግሩን ለመቅረፍ ከኛ ጎን ነበሩ። ሌላው የዩኒቨርሲቲው ማህበረሰብ በአብዛኞቹ ሰላም ወዳዶች ስለነበሩ ኢቨን ዛሬ የተማሪ ተወካዮች ከኛ ጋር ውይይት በማድረግ ለግቢው ሰላም በጋራ እንደምንሰራ ስምምነት ላይ ደርሰን ተለያይተናል። የወልዲያ ዩኒቨርሲቲ ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተፈራ አስናቀ ለአማራ ቴሌቪዥን በሰጡት መግለጫ በዩኒቨርሲቲው ከነበረው ሰሞናዊ የትብብር መንፈስ አንጻር የደረሰው ድን ድንገተኛ ግጭት መንስኤ ለመናገር እንደሚከብድ ይናገራሉ። መነሻው ይሄ ነው ብሎ በውል ማስቀመጥ ይከብዳል። ምክንያቱም መልክ ላይ የተፈጠረው ድንገተኛ ነው። ከዛ በፊትም ምንም አይነት ምልክቶችን የታየበት አልነበረም። ይልቁንም መልካም የሆነ ግንኙነት የነበረበት ሰሞኑን በሀገራችን የተከሰተውን የበረሃ አንበጣ ለመከላከል በሌላ ቦታ በመዝመት በጋራ በአንድነት የአካባቢ ማህበረሰብ የታደጉበት

ለይተው ለፍርድ ለማቅረብ ግብረ ኃይል መቋቋሙን ገልጸዋል። ወይም ልጅ ስራ እየሰራ ነው ያ በግልጽ በተጠናከረ መንገድ ይህን ጉዳይ የፈጸሙ አካላት ለህግ ይቀርባል። በዚህ ላይ እንድንደራደረው ጉዳይ አይደለም። ዩኒቨርሲቲዎቻችን የምርምር ተቋማትና የኢትዮጵያዊነት ሞዴሎቻችን ናቸው። ሰላም እንዲሆኑ እንፈልጋለን። የድንጋይ መወራወሪያ፣ የጸብ መጫሪያ፣ የሴራ ማሴራ እንዲሆኑ አንፈልግም። የምርምር ማዕከል እንዲሆኑ ነው የምንፈልገው። በዚህ ክልልም በፌዴራልም አቋም ተወስዷል። የሚማር ተማሪ ብቻ ነው ዛ ትምህርት ቤት የሚኖረው። የሚያስተምር አስተማሪ ብቻ ነው ዛ ማየት የሚፈለገው። ይህንን ተንተርሶ የክልሉ የጸጥታ ኃይል ከዩኒቨርሲቲው ማህበረሰብ ጋር ከመምህራን ጋርና ከተማሪዎች አመራሮች ጋርና ከአጠቃላይ ከተማሪው ጋር እንዲሁም ከወላጆች ጋር ሆኖ ከማህበረሰቡ ጋር ሆኖ የዩኒቨርሲቲዎችን ሰላም እና ደህንነት ለመጠበቅ ከመቼውም በላይ ዝግጁ ነው። በዚህ እንቀጥላለን እና በመላው አማራ የሚገኝ ዩኒቨርሲቲ የመማር ማስተማር ሂደት በምንም መንገድ አይታወክም። ተማሪውም ይህንን አውቆ እንዲቀጥል እንፈልጋለን። ይህንን አልፎ የሚሄድ ካለ የህግ የማስከበር ስራ እንሰራለን። ከአሁን በፊት እንደነበረው አይነት ነገር የምንቀጥልበት ሁኔታ አይኖርም። ዩኒቨርሲቲው በያስተላለፈው መልእክት ለሟች ቤተሰቦች መጽናናትን ጉዳት ለደረሰባቸው ማገገምን ተመኝቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌ ለዘገባው እናመሰግናለን። ለሟቾች ቅርበት ያላቸው መሆኑን ለአሜሪካ ድምፅ የኦሮምኛ ቋንቋ አገልግሎት ባልደረባችን ትጅቤ ሆራ ተማሪዎች በሰጡት አስተያየት ጥቃቱ የተፈጸመው ከተማሪዎች ማደሪያ ክፍል ነው ብለዋል። በሌላ ተያያዥ ዜና የግድያ ወንጀል ለዚሁ ተብሎ በተቋቋመ መርማሪ ቡድን እየተጣራ መሆኑን የአማራ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት በዛሬው ዕለት በሰጠው ጋዜጣዊ መግለጫ አስታወቀ። አስቴር ምስጋናው ጋዜጣዊ መግለጫውን ተከታትላ ተከታዩን አድርሳናለች። ትናንት ከምሽቱ አምስት ሰዓት አካባቢ በወልዲያ ዩኒቨርሲቲ በተማሪዎች መካከል በተፈጠረው ግጭት የሁለት ተማሪዎች ህይወት ሲያልፍ በአስር ተማሪዎች ላይ ደግሞ ከባድና ቀላል ጉዳት መድረሱን ተከትሎ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌትነት ይርሳው ማምሻውን ጋዜጣዊ መግለጫ ሰጥተዋል። የችግሩን ምንጭ ለማወቅ ራሱን የቻለ የምርመራ ቡድን ተቋቁሞ እየተጣራ ነው። በድርጊቱ ተሳትፈዋል የተባሉ አካላትም በቁጥጥር ስር እየዋሉ ነው ብለዋል። አንድ ራሱን የቻለ የሚያጣራ ቡድን ተቋቁሞ እያጣራው ነው ያለ እና አጣርቶ ሲጨርስ ይፋ የሚደረግ ይሆናል። የተጠረጠሩ አካላት ግን በቁጥጥር ስር እየዋሉ ነው። የተያዙ አሉ፣ እየተፈለጉ ያሉ አሉ። በዋናነት ከተጠረጠሩ አካላትም ተሳትፏል የተባሉ አካላትም በተከታታይ በጸጥታ ኃይሎች ክትትል እየተደረገና እየተያዙ እንዳሉ መረጃው እንዲኖራችሁ ነው የወልዲያ እና አካባቢው ነዋሪዎች እና ሕዝቡም ግጭቱ ሲከሰት ወደ ከፋ ነገር እንዳይሄድ ተጨማሪ የሆኑ ችግሮች እንዳይከሰቱ ከጸጥታ መዋቅሩ ጋር በመሆን እና ከዩኒቨርሲቲ ማህበረሰብ ጋር በመሆን ያሳያቸው መልካም የሆኑ ነገሮች በዚሁ አጋጣሚ ምስጋና ለማቅረብ እንፈልጋለን። ግጭቱ የተፈጠረው በተማሪዎች መካከል ወይስ ሰርገው በገቡ ኃይሎች ነው ተብለው ከጋዜጠኞች ለተጠየቁት ጥያቄ አቶ ጌትነት ሲመልሱ በተማሪዎች መካከል የተደረገ እንደሆነ ሊታወቅ ይገባል። የብሔር ቅርጽ በማስያዝ የሚደረጉ እንቅስቃሴዎች ያው እርስ በርሳችን እንድንባላ፣ እርስ በርሳችን እንድንጠፋ የሚጥሩ አካላት የሚያደርጉት እንቅስቃሴ እንዳለ በግልጽ የሀገራችን ህዝቦች ያውቃሉ። ይህ በእንዲህ እንዳለ ዛሬ ማምሻውን የኦሮሚያ ክልል መንግስት ባወጣው መግለጫ በወልዲያ ዩኒቨርሲቲ የተፈጸመውን ድርጊት እንደሚያወግዝ ጠቅሶ በድርጊቱ የተሳተፉ አካላትን ከፌዴራል መንግስትና ከአማራ ክልል መንግስት ጋር በጋራ ሆኖ ለህግ እንዲቀርቡ እንደሚሰራ ገልጿል። ምክትል ፕሬዚዳንቱ አቶ ሽመሊስ አብዲሳ በመግለጫቸው እንዳብራሩት የጥፋት ኃይሎች ዓላማ በህዝቦች መካከል መተማመን እንዳይኖር በማድረግ የህዝቦችን አብሮነት ማፍረስ መሆኑን ህዝቡ ተረድቶ ከስሜታዊነት እንዲወጣ አሳስበዋል። ምክትል ፕሬዚዳንቱ አክለው የኦሮሚያ ክልል ህዝብ ከሌሎች ክልሎች የመጡና በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎችን ደህንነት በመጠበቅና በመንከባከብ የጥፋት ኃይሎችን ሴራ ማክሸፍ አለበት ሲሉም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ለዘገባው አመሰግናለሁ። በሌላ ተያያዥ ዜና የትላንቱን የወልዲያ ዩኒቨርሲቲ ድንገት የሁለት ተማሪዎች ህይወት የጠፋበትና በሰላማዊ ተማሪዎች ላይ የተፈጸመ ድብደባ ያሉት የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ኦቢኤን ቴሌቪዥን ላይ በተነበበ መግለጫቸው አንዳንድ የፖለቲካ ፓርቲዎች በአቋራጭ ስልጣን ፍለጋ ህዝቡን እያስጨነቁ ይገኛሉ፣ በአሁኑ ወቅትም ሁኔታዎችን እየመረጡ ግጭት በማስፋፋት ላይ ይገኛሉ ሲሉ ከሰዋል። የፖለቲካ ፓርቲዎቹ ማንነት ግን በስም አልገለጡም። አድማጮች የዚህን በሂደት ላይ ያለ ሁኔታ የተደረሰበትን ተጨማሪ መረጃ ይዘን በነገው ምሽት ስርጭታችን በስፋት እንመለስበታለን።